ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላቸው የቅዳሜ መጋቢት 12 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብሎ ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙም ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና መሱችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ዲያቆን ዮሴፍ ተፈሪ የዓለም አቀፉ ዘመቻ አስተባባሪዎች ሰብሳቢ ናቸው። አነጋግረናቸዋል። የኢዜማ መሪ ዶክተር ብርሃኑ ነጋም ስለ ህዳሴ ተናግረዋል። ኢትዮጵያውያን አንድ ነገር ያለን፣ ለራሳችን ክብር አለን። የሀገራችንን ነፃነት ለማስጠበቅ ብዙ ህይወት ከስለናል። ስለዚህ በቡሊንግና በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያየተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን። እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ጥርጥር የለኝ። በምሽቱ ዝግጅታችን በስፋት ይመለሳሉ። ጠብቋቸው። ቅንብሩ ጽዮን ግርማ አብራኛለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ የኮሮና ቫይረስን መዛመት ለመከላከል የሚሰራው ስራ በቂ ባለመሆኑ የመንግስት አመራሮች ትኩረት ሰጥተው ሊሰሩ ይገባል ሲል በትግራይ ክልል ወረርሽኙን ለመከላከል የተያዘውን ስራ የሚያስተባብረው ግብረ ኃይል አስታወቀ። ግብረ ኃይሉ በዛሬው ዕለት አስቸኳይ ስብሰባ አካሄዱ የተለያዩ ውሳኔዎችን ማስተላለፉም ተገልጧል። ምልጌታ አጽባሀ ተከታትሎታል። የኮሮና ቫይረስን ለመከላከል የተቋቋመው የትግራይ ክልል ግብረ ኃይል መካሄድ ስላለባቸው ጥንቃቄዎችና ቀጣይ ስራዎች በዛሬው ዕለት ውይይት አካሂዷል። በግብረ ኃይሉ ስብሰባ በአሁኑ ጊዜ ቫይረሱን ለመከላከል እየተፈጸመ ያለው ስራ አናሳ መሆኑ ተገልጿል። ህብረተሰቡ ስለ ቫይረሱ ያለው ግንዛቤ አነስተኛ መሆኑም ተነስቷል። በዚህ መወሰድ ባለበት ጥንቃቄ ዙሪያም ቢያንበት ተብሏል። መገናኛ ብዙኃን ስለ ወረርሽኙ እየሰጡት ያለው ሽፋን በቂ እንዳልሆነ ተገልጿል። የክልሉ ጤና ቢሮ ኃላፊ ዶክተር ሀጎስ ጎድፋይ የመንግስት አመራሮች የሚገባ ትኩረት ስላልሰጡት ነው ቫይረሱ ለመከላከል በህዝብ ዘንድ ተግባራዊ እንቅስቃሴ የሚገኙ አራት የአውሮፕላን ማረፊያ ጣቢያዎች ተጓዦች የመመርመር ስራ እየተፈጸመ ነው ብለው፣ በምድር መጓጓዣዎች ደግሞ ክልሉ በሚያስገቡ ሁሉንም መስመሮች ምርመራን ለማካሄድ ዝግጅቶች ተጠናቀዋል ሲሉ ተናግሯል። የግብረ ኃይሉ ምክትል አስተባባሪ ዶክተር አብርሃም ተፈስተ የግብረ ኃይሉን ውሳኔዎች ባቀረቡበት ጊዜ እንደተናገሩት ከአሁን በፊት ስብሰባዎች ለማቆም የተወሰነውን ውሳኔ ተግባራዊ እየሆነ አይደለም። ካሁን በኋላ ህጉ ተግባራዊ መሆን አለበት ብለዋል። አገልግሎት የሚሰጡ ባንኮች፣ ማዘጋጃ ቤቶች፣ የመብራት ኃይል እና ኢትዮ ቴሌኮም በክልሉ ባሏቸው መስሪያ ቤቶች ረዣዥም ሰልፎች እንዳይኖሩ፣ እንዲሁም ሰልፎች በሚኖር ጊዜ አራርቀው እንዲያሰልፏቸው ትዕዛዝ ተላልፏል። የህጻናት መዝናኛና ማቆያ ማዕከላት እንዲዘጉ መወሰኑም ዶክተር አብርሃም ገልጿል። የመጠጥና የምግብ ቤቶች ደግሞ የቫይረሱን ወረርሽኝ ለመከላከል የሚገባ ትኩረት እንዲሰጡ መወሰኑ አስታውቋል። ሰዎች በሚገናኙበት ጊዜ በማዕከላቸው ርቀት እንዲኖር፣ ሰላምታ በሚለዋወጡበት ጊዜም መጨባበጥ እንዲያቆሙ ዶክተር አብርሃም መክሯል። በቀጣይ ሂደት ገብረ ኃይሉ ጥናት አካሄዶ ሌሎች እርምጃዎች እንደሚወስድም ተገልጸዋል። ለአሜሪካ ድምጽ ሙልጌታ ሙልጌታ ጽባሃን ለዘገባው አመሰግናአለው። በሌላ ዜና ኮቪድ-19 በስካሁኑ መዛመቱ በዓለም ዙሪያ 240 ሺህ ሰዎችን ለበሽታ ካጋለጠና ከ10 ሺህ በላይ ሰዎችን ለሕልፈት ከዳረገ በኋላ ሰዎች የዕለት ተዕለት የአናኗር ዘይቤያቸውን በእጅጉ እንዲለውጡ አስገድደዋል። ዓለም አቀፍ የጤና ባለሙያዎች የተሳተፉበትና የአሜሪካ ድምፅ ያሰናዳው የውይይት መድረክ በተለይ ሰዎች በሚገናኙበት ወቅት በመካከላቸው የተወሰነ ርቀት እንዲያደርጉ በሚጠይቀውና በእንግሊዝኛው ሶሻል ዲስታንሲንግ የተሰኘ መጠሪያ በ በሰጠው አቀራረብ ላይ ትኩረት አድርጓል። ይህንኑ በሰዎች መካከል መፈጠር ያለበትን የርቀት ግንኙነት መሰረት በተከተለ አጠቃቀም የውይይቱ ተሳታፊዎች ሁሉም ማለት ይቻላል በተለያዩ አካባቢዎች በተሰናዱ መስመሮች ነበር ውይይቱን የተቀላቀሉት። የዓለም መሪዎች የዚህን ወረርሽኝ መዛመት ተከትሎ ስለሚመጣው የምጣኔ ሀብት ውድቀት እያስጠነቀቁ ባሉበትና የከተሞችና የግዛቶች መግቢያ መውጫዎች እየተዘጉ ባሉበት በአሁኑ ሰዓት በአንጻሩ ሰዎች የአኗኗር ዘይቤያቸውን ከተለመደው በእጅጉ ለመቀየር መሰናዳት እንዳለባቸው ባለሙያዎቹ አጽንኦት ሰጥተው አሳስበዋል። የኮሮና ቫይረስ ወረርሽኝ ብቻ አይደለም ዓለም የገጠማት ፈተና ሲል የዓለም ጤና ድርጅት አስታ የዓለም ጤና ድርጅት ደብልዎች ባወጣው አዲስ መግለጫ አመለከተ። የተበከለው ውሃ የሚያስከትለው ተቅማጥ በየአመቱ በዓለም ዙሪያ ግማሽ ሚሊዮን ሕዝብ ለህልፈት ይዳረጋል። አያሌ ሌሎችም ከግልና ከአካባቢ ንጽህና መጓደል እንዲሁም የንጹህ ውሃ እጥረት በሚያስከትላቸው ህመሞች ሳቢያ ህይወታቸውን ያጣሉ ብሏል የዓለሙ ጤና ድርጅት። ቻይናና ዩናይትድ ስቴትስ ለኮሮና ቫይረስ መጠነ ሰፊ መዛመት አንዳቸው ሌላቸውን መወንጀላቸውን በቀጠሉበት ቀድሞውንም ውጥረት ያልተለየው የሁለቱ ሀገሮች ግንኙነት ይበልጥ መካረር እየታየበት መሆኑ ተገለጠ። አድማጮች፣ ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ እዚ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 12 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያ የአባይ ዙሪያ ድምፆች። ተቀምጬ ወረፋ ጠብቄ የማመጣ። ስንት ሰዓት ወረፋ ይጠብቃል ጠዋት? ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። ብቻ አንድ ጀሪካ ውሃ ለመጠጥ ብቻላል። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር፣ ውሃው ያልቃል ማለት ነው። አነጋግረናቸዋል፣ ተሰሟቸዋል። በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው። ስለ ደቡብ ሰላም በጎ ወሬ አለ። እንደዚህ አይነት ወረርሽኝ ሲከሰት አገር ምድሩ ሲደነግጥና ከባድ ንቅናቄ ሲያደርግ መሳተፍ አስፈላጊ ሆኖ ስላገኘ ነው። ይህንን ምክንያት በማድረግ ራሳችንን በፍጥነት አደራጅተን የአርበኛው ልጅ አርበኛ በሚል መሪ ቃል እንቅስቃሴ እያደረግን እንገኛለን። ኢትዮጵያውያን በኮሪያ ኮቪድ-19 አገናኛቸው፣ ይደጋገፋሉ። አግኝተናቸዋል፣ አነጋግረናቸዋል። ለዛሬ የሙዚቃ ቃና አይኖረንም፣ ይቅርታ እንጠይቃለን። ወደ መጀመሪያው ቅንብር እንለፍ። የአባይና የህዳሴ ግድብ ጉዳይ በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። ሰሞኑንም ለዩናይትድ ስቴትስ የገንዘብ ሚኒስትር ደብዳቤ ጽፈው መልስም ተሰጥቷቸዋል። ሰው ላስተዋውቃችሁና ታሪኩን ይንገሩ። እሺ፣ ስሜት ዲያቆን ዮሴፍ ተፈሪ ነው። የምኖረው ኮሎራዶ ነው። እኔ የምወክለው ድርጅት የኢትዮጵያ አሜሪካውያን የዜጎች ምክር ቤት ነው የሚባለው። ሶስት ዓመት ነው በህጋዊ መሰረት ከተቋቋመን። ቀደም ሲል በተለይም ብዙ ኢትዮጵያኖች የሚያውቁት ኤች አር መቶ ሀያ ስምንት የሚባለውን ህግ በአሜሪካን ኮንግሬስ ላይ አስረቅቀን እንዲጸድቅ ካደረጉ አካሎች አንደኛውንን እኔ በሊቀመንበርነት በሰብሳቢነት የምወክለው ድርጅት ነው። ዲያቆን ዮሴፍ ተፈሪ በቅድሚያ ለጊዜው በጣም አመሰግናለሁኝ። ሰሞኑን በ ኢትዮጵያ በሱዳንና በግብጽ መካከል በዩናይትድ ስቴትስና በዓለም ባንክ ታዛቢነት ሲካሄዱ ከቆዩት ድርድሮች በኋላ በተደረሰበት ሁኔታ ላይ እናንተ የጻፋችሁት ደብዳቤ ነበር። ያንን ደብዳቤ መሰረት በማድረግ የዩናይትድ ስቴትስ የገንዘብ ሚኒስትር አማካሪ አዳም ሌሪክ የፈረሙበት ደብዳቤ ነው የዚህ ስልኬ የዚህ ጥሪ መነሻ። ስለዚህ ዲያቆኑ ዮሴፍ፣ እስቲ ከመጀመሪያው እንነሳና ምንድን ነበር የጻፋችሁ ሰጡት ለምን ጻፋችሁ ያንን ደብዳቤ? በአባይ ግድብ ጉዳይ ላይ አሜሪካኖች ቀደም ሲል ራሳቸው በታዛቢነት ደረጃ ሶስቱን ፈሳሽ ሀገሮችን አንድ ላይ ሰብስቦ በሚያደርጉት ጉባኤ ላይ ለመገኘት ጠይቀው ወዳጅ ሀገር ስለጠየቀ ያንን በዲፕሎማሲ መንገድ እምቢ ማለት አጉል ይሆናል በሚል ይመስለኛል በኢትዮጵያ መንግስት ፈቃደኝነቱን አሳይቶ እነሱን በታዛቢነት ብቻ እንዲሆኑ ተደርጎ አራት ስብሰባ አድርገው ነበር። በመጨረሻ ላይ ግን የአሜሪካን መንግስት ዓለም ባንክ ጋር በመሆን አንድ ላይ የታዛቢነትን ሁኔታ ትተው ወደ ጉባኤውን የመምራት እንደውም በኋላ ወደ መጨረሻ ላይ አዲስ ረቂቅ የመስማሚያ ረቂቅን እስከ መጽሐፍ ድረስ በመድረሳቸው የኢትዮጵያ መንግስት ለመሆናቸው በአራተኛው ስብሰባ ላይ ሳይገኙ ቀርተው ያ ስብሰባ የተጠበቀው መቼ ነበር? በፌብርዋሪ መጨረሻ፣ ባለፈው ወር ማለት ነው መጨረሻ ከዛሬ አስራ አምስት ቀን የካቲት መጨረሻ ነው የሚለው ትክክል። እና በዛ ሰዓት ላይ መጥተው እንዲፈርሙ የሚጠይቅ ነበር እና ኢትዮጵያ ያንን ፈቃደኛ ስላልሆነችም ይሄ ጉዳይ ከአሜሪካን ውጭ ጉዳይ ሚኒስትር ወጥቶ ለዋናው ለግምጃ ቤቱ ትሬሽሪ ዲፓርትመንት ለሚባለው ተሰጥቶ ስለነበረ ሌሎችም አይነት ተጽዕኖ ሊደረግ በኢትዮጵያ ላይ የታሰበ መሆኑ እንግዲህ እኛም ውጭ ያለ ነው ኢትዮጵያኖች ይህንን ነገር የሀገራዊ ሕልውናን የሚነካ የሀገሩን ጥቅም የሚነካ በመሆኑ ምን እናድርግ በሚል ባደረግ ነው አሜሪካ ያደረገችውን ጣልቃ ገብነትን በመቃወም ከእንግዲህ ወዲህ የሚኖረው ድርድር ከሀያላን ጫና የወጣ እነዚህን ሶስቱን ዋና አፈሳሽ ሀገሮች ውስጥ ያሉትን በጉባኤ ለብቻ ላይ እንዲሳተፉ የሚጠይቅ ነበር። ለዛ ነው እንግዲህ መልስ የተሰጠን ማለት ነው። ለመሆኑ በመልሱ ረግታችኋል፣ ዲያቆን ዮሴፍ? አረካን በአንድ በኩል የሚሉት እኛ በዚህ ጉዳይ ውስጥ የገባንበት የተያዘው የቆየው ጉባኤ እና ድርድር መያዣ ጫፍ ስላጣ እኛም ለምንርዳ በሚል ነው እንጂ የኢትዮጵያን ህልውና ለመግፋት አይደለም የሚልና እዛው ረፍተ ነገር ላይ የሚቀጥለው የሚናገሩት ነገር ምንድን ነው? ግድቡ ሴፍቲ ማለት ነው በትክክል መሰራቱና በትክክል መስራት እንደሚችል እኛ ማረጋገጥ አለ ለብን ለዚህ ነው። ምክንያቱም ከኢትዮጵያ አልፎ ላሉት ለሱዳንና ለግብፅ አስጊ ነገር ስራ በመሆኑ የመቆጣጠር ሳይሆን ገብተን እኛም ብንሆን ምርመራ ማድረግ የምንችልበትን ነው የገፋንበት ይላል። ቴክኒካል ይሉታል። እዛ ደብዳቸው ለና እኛ ደግሞ ምን እላለሁ የኢትዮጵያን ልዑላዊነት የሚነካ ነገር መሆኑን ስለተገነዘብን አሁን ያለነው እንግዲህ በዚህ ሁኔታ ስለሆነ ጌታዬ እንደጠየከኝ እኛ በዚህ ጉዳይ ላይ አጥጋቢ ነው አንልም። ግን አክብረው መላካቸው ለእኛ ለዲያስፖራ አካል በሌላም በሌላም ቦታ ተጽዕኖ ስለተነሳባቸው ይህንን ጉዳይ እንድንነጋገር ከነሱ ጋር የሚጋብዘ ሚኒስትሩን አግኝቶ የመነጋገር ሀሳብ አላችሁ? በሌላስ ደረጃ ቅድም እንደነገሩኝ የተወካዮች ምክር ቤቱን ህግ ኤችአር መቶ ሀያ ስምንትንም እንደዚሁ ስትከታተሉ ነበረ እና ከተወካዮች ምክር ቤት አባላት ከእንደራሲዎች ጋር የመገናኘት የመቀጠል ዘመቻችሁን ሀሳብ አላችሁ እንዴ? አዎ፣ እንግዲህ ይህ ነገር ሰፋ ባለ መንገድ ካልተያዘ በስተቀር ጉዳዩ በእውነት ከአንድ ድርጅት አቅም በላይ ነው። በመንግስት ደረጃ የተያያዘ ጉዳይ ሆኖ በዚህም ደግሞ ሲመጣ እንደውም ከኤች አር መቶ ሀያ ስምንት ጋር ሲነጻጽር ይሄ በጣም ሰፊ በጣም ከባድ የሆነ ጉዳይ በመሆኑ እኛም ሌሎችን አካሎች በዚህ ጉዳይ ላይ እንዲሳተፉ አድርገናል። ከዚህ በፊት አብረውን ያልነበሩ ብዙ አዳዲስ ኃይሎች በተለይም በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ እስኪ እንወቅ ብለው ቢሉ የሚጻፉት ሙሉ ከላይ እስከ ታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙም ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅም እና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ነገር ግን አሁን ለተጠየቀው ጥያቄ ግን በትክክል የሕግ አማካሪዎችን ጀምረናል ማነጋገር። ሶስት አራትም የሆኑ የተለያዩ የሕግ አማካሪዎችም እንደውም በሰሞኑ በተለይ በቅርቡ እዚሁ እኛም ጋ ኮሎራዶ ያሉት ጄሰን ክሮ የኢትዮጵያን የኢትዮጵያንና የግብፅን ጉዳይ በሚመለከት አሜሪካ ተጽዕኖ ማድረግ አይገባትም። ራሷ ገብታ ፌር ባልሆነ ወይም እውነተኛ ዳኝነት በተሞላበት ሁኔታ ድርድሩን ማታካሂድ ስለሆነች ራሷን ገለልተኛ ማድረግ አለባት። ሶስቱ ሀገሮች በራሳቸው በጀመሩት ውይይት መቀጠል አለባቸው የሚል መግለጫ አውጥተዋል። እንዲሁም የካሊፎርኒያውንም እንዲሁ የነቫዳውም እንደዚሁ አሁን እንደውም በዚህ ሳምንት የጀመርነው ሙሉ አንድ ገጽ የሆነ አቋም መግለጫ ለሁሉ ኢትዮጵያኖች ልክ በኤችአር መቶ ሀያ ስምንት ጊዜ እንዳደረግ ነው። በያሉበት አገር እና ስቴቶች ውስጥ እንግዲህ እንደሚታወቀው በዲስትሪክት ደረጃ ነው እነዚህ የኮንግረስ አባሎች ያሉት እና በሚኖሩበት ዲስትሪክት ሁሉ እየሄዱ የሚያነጋግሩበትን ይፋ የሆነ ደብዳቤ፣ ምክንያቱም ሁላችንም አንድ ቃል መናገር መቻል አለብን፣ ይዘው የእነሱን የህግ ተወካዮች የኢትዮጵያን ጉዳይ እንዲያስረዱ ስራ ጀምረናል። በዚህም ትንሽ ተስፋ የሚሰጥ ነገር እያየን ነው በየቦታው እና የዚህም ተጽዕኖ በነ ለዚሁ ለስቲቭን ሚኑሺ የሚመራው ግምጃ ቤት አሁን በቀጥታ ለእነሱ እንዲደርስ እየተደረገ ነው። በሌላ በኩል ደግሞ ነገሩን የኢትዮጵያን ሕዝብ በተለይ ዲያስፖራውን ያለውን እንዲካፈልበት ለማድረግ ፐቲሽን ጀምረናል። በዚህ ፐቲሽን ወደ ሰባ ዘጠኝ ሺህ ፊርማ በንዚች በአንድ ሳምንት ውስጥ አገኝተናል። ከዚህም በላይ እንዲገኝ ነው የምንፈልገው። ለነሱና ለፕሬዚደንት ትራምፕ እና ለስቴት ዲፓርትመንት የሚደርስ ነው እና በዚሁ አጋጣሚ ያልፈረሙ ሰዎች ቼንጅ ዶት ኦርግ ከሚባለው ውስጥ ነው የገባው ናይል የሚለውን የከቱ የእኛን ያወጣላቸዋልና እና እንግዲህ ሰፋ ባለመንገድ በእንዲህ አይነት ሁኔታ ነው የጀመርነው። ዲያቆን ዮሴፍ ከዚህ በፊት የውሃ ሚኒስትሩን ሳናገራቸው ሲደረጉ የነበሩት ንግግሮች የኢትዮጵያን ሉዓላዊነት ሊዳፈሩ የሚችሉ በአሜሪካ በኩል በተለይ ደግሞ በእኩልነት አይን በሚኒስትርና በሚኒስትር አይን ይታዩ ያልነበሩ እና ትንሽ ስሜታቸውን ይነካ የነበረ እንደ ሀገርም እንደ መሪም አድርገው ነበር የገለጹልኝ እና ለመሆኑ እናንተ ከኢትዮጵያ መሪዎች ጋር ተነጋግራችኋል? በዚህ ጉዳይ በየትም ደረጃ ገልጸውላችኋል? ይሄንን እናንተ ተሰምታችኋል? ይህ ስሜት አዎ ይሄ በጣም ትልቅ ኢምፖርታንት ጥያቄ ነው። ለምን ይህንን አይነት ነገር በተለይ በመንግስት ደረጃ የተያዘ ጉዳይ፣ በተለይ ደግሞ እኛም ብንሆን በቅጡ ያለውን ውስጡ ያለውን የድርድሩን ውጥንቅጥ በደምብ ገና ያልበሰልንበት በመሆኑ በመጀመሪያ ያደረግነው ነው ኤምባሲ ውስጥ ገብተን ለክቡር አምባሳደሩ ለኢትዮጵያ አምባሳደር በአሜሪካ አዎ አቶ ፍጹም አረጋን ገብተን አግኝተናቸዋል እና አንደኛ ምን ላይ ነው ያለው ሁኔታው፣ ሁለተኛ ብየኛን እርዳታ ትፈልጋላችሁ ወይ፣ ሶስተኛ ደግሞ በተቻለን መጠን ጉዳዩ አሳሳቢ በመሆኑ እኛ የምናደርገውን ነገር ለናንተም እየገለጽን መስራት እንችላለን። ወድ ብለን ሙሉ ውይይት አድርገን ነው ይህንን ነገር የጀመር ነው። አሁንም ይሄ ደብዳቤ ተመልሱ ምላሽ ሲመጣ ምላሹን ሰጥተናቸው እዩትና ይሄ ለእናንተ ለሰጧችሁ ኦፊሻል ለሆነው መልስ ጋር ተመሳሳይ ነው ወይ ብለን ጠይቀን ምን አይነት ምክርስት ምክሩን አላችሁ መልስ ለመስጠት እንድንችል በሚል በጥንቃቄ ነው ያደረግነው። ምክንያቱም አብዛኛው ጉዳይ በመንግስት ደረጃ የተያዘ በመሆኑም ከሲቪክ ድርጅቶች ከግለሰቦች በላይ መንግስት መንግስት ጋር ያደረገው ሚኒስትሮች ከሚኒስትሮች ጋር ያደርጉት ውይይት ስለሆነ በጣም ጥንቃቄ ማድረግ አለብን። እኛ የምንለው ምንድን ነው? ኢትዮጵያ ባዶ እጇን አይደለችም። ህዝብም አላት፣ ዲያስፖራም አላት። እነዚህ ዲያስፖራዎች በከፊል ዜጎች ናቸው ሙሉ የአሜሪካን ዜጎች ናቸው። እነዚህም ዜጎችም ዜጎችም ያልሆኑት ሙሉ ታክስ የሚከፍሉ ናቸው። ተጠሪ የኮንግሬስ አባል በእያንዳንዳቸው አላቸው። ይህንን ነገር እያየን ዝም አንልም። በነገራችን ላይ እኛም ግልጽ እንዲያደርጉልን የፈለግነው ነገር ሚኖር ምንድን ነው በአሜሪካን የውጭ ጉዳይ ሚኒስቴር እና በአሜሪካን የግምጃ ቤት በኩል ስለዚህ ጉዳይ ላይ የሚወጡት መግለጫዎች ተጻራሪ ሆነው አግኝተናቸዋል። በግምጃ ቤቱ ለኢትዮጵያ የተወሰነ ግድብ ቀን ተሰጥቷት መታ መፈረም አለባት የሚል የሚያስገድድ ተጽዕኖ ያለው ጥሪ ሲደረግላት፣ የስቴት ዲፓርት ጉዳይ ሚኒስትሩ ግን የለም ኢትዮጵያ አጋር ሀገር እንደመሆኗ ይሄ ጉዳይ ደግሞ በጣም ሰፊና ብዙ ውይይት የሚያስፈልገው ለብዙ ጊዜ መነጋገር ያለብን ጉዳይ ነው፣ ወራት ይወስዳል፣ ግን መጨረሻ ላይ ልንቋጮ እንችላለን ብለን እናምናለን የሚለው ሁለት ተቃራኒ ጉዳዮች ሆኖ ስላገኘናቸው እንደውም ከተያዘ አይቀር ከግምጃ ቤቱና ከወርልድ ባንክ ወጥቶ ለውጭ ጉዳይ ሚኒስትር መሄድ ይገባል የሚል ግፊትም እያደረግን ነው። በነገራችን ላይ ዲያቆን ዮሴፍ ይሄንን የህዳሴ ግድብን ጉዳይ፣ በሶስቱ ሀገሮች መካከል ያለውን የአባይ ንግግር ጉዳይ ቀድሞም ሲከታተል የነበረው ላለፉት ስምንት ዘጠኝ ዓመታት ሲከታተል የነበረው የውጭ ጉዳይ መስሪያ ቤቱ ነበር። አንደኛ። ሁለተኛ የእንደዚህ አይነት የዓለም አቀፍና የወሰን ተሻጋሪ ውሃዎችን ጉዳይ የሚመለከተው በዓለም አቀፍ ደረጃም እና የሚከታተለው እውቀቱም ልምዱም ሙያውም ቢሮውም ያለው ትጥቁም ያለው የውጭ ጉዳይ መስሪያ ቤቱ እንደሆነ ነው የሚነገረው በብዙ ባለሙያዎች፣ የራሳቸውን የአሜሪካን ዲፕሎማቶች ጨምሮ ያነጋገርኳቸውን እና ከዚያ ወጥቶ ነው ለገንዘብ ሚኒስቴር እንዲሰጥ የተደረገው። ይሄ የታዛቢነትም ይሁን ምንም አሜሪካ የፈለገችው ጉዳይ እንዲሰራ የተደረገው። ይሄንን አንስታችኋል? በዚህ ደረጃ ተመካክራችኋል? ለምን የ ገንዘብ ሚኒስቴር ያለ እውቀቱና ያለሙያው ያለ እውቀቱ ስል ዳራም ከዚህ በፊት የቆየ የመስሪያ ቤት ወይም ኢንስቲትዩሽናል ሜሞሪም የሚባል የሌለው መስሪያ ቤት ለምን እንዲይዘው እንደተደረገስ ተነጋግራቸዋል? ይህንን በጥያቄ መልክ ነው እንግዲህ ያቀረብ ነው። ለምን በግልጽ እንደሚታወቀው አንደኛ በሁለቱም የመንግስት ዋና አካሎች የሚሰጡት ማጠቃለያ ገለጻ የተቃረነ ነው። ከአንድ ሀገር ሁለት ፖሊሲ እየወጣብን ነው ያለው። ሁለተኛው ወንድሜ አሁን በጣም ጥሩ አድርገህ እንዳብራራው ይሄ ነገር ኢትዮጵያን ጉዳይ ብቻ አይደለም፣ የህዳሴን ግድብ ብቻ አይደለም። በአንኛውም በውጭ ሀገር ውስጥ ያሉትን የአሜሪካንን እንደው ሀሳብ የያዘ የጎተተ ጉዳይ በሙሉ በስቴት ዲፓርትመንት ማለት በውጭ ጉዳይ ሚኒስትሩ ነው የሚያዘው። ይሄ ሁሉ እያለ ግልጽ ባልሆነ መንገድ ይሄ ነገር ወደ ግምጃ ቤቱ ለምን ሄደ? አንድ ግን ፍንጭ ብቻ ሳይሆን ከነማስረጃው በተለይ ግብጾች አሁን በግልጽ የሚናገሩት ነገር ምንድን ነው? የህዳሴውን ጉዳይ ላይ አሜሪካ ይህንን ጉዳይ በኢትዮጵያ ላይ ተጽዕኖ የሚያስገድል አድርጎ ሊያመጣ የሚችለው የመንግስት አካል የገንዘቡ ወይም ግብጃ ቤቱ በመሆኑ ይህም እንደውም አልበቃ ስላለ የዓለም ባንክንም በዚህ ጉዳይ እጁ እንዲያስገባ ይዞ የመጣበት አንድ ከበስተጀርባው ሌላ ጉዳይ ነበረ። ዲያቆን ዮሴፍ፣ እስቲ በሌላው አካባቢ ያደረጋችሁት ያለ እንቅስቃሴ ደግሞ ካለ ይንገሩኝ። ከዚህ ከአሜሪካ ውጪ ከዩናይትድ ስቴትስ ውጪ ማለት ነው። ምናልባት በአውሮፓ ደረጃ፣ በካናዳ እና በሌሎች አካባቢዎች እንደዚህ እንቅስቃሴ እንቅስቃሴያችሁን አስፍታችሁ ከሆነ እስራኤልም ቢሆን ከእስራኤል መንግስት ጋር እያደረጋችሁ ያለ ዓለም አቀፍ ጥረት ካለ ምናልባት የግብፅንም ወገን የምታገኙበት መንገድ ካለ ሀሳብ ካላችሁ እና ሌሎች እንዲህ አይነት እንቅስቃሴ ያዘለ ከሆነ ዘመቻችሁ እንግዲህ ይሄ ነገር የመጣብን በዓለም አቀፍ ደረጃ ነው። በተለይ የዓለም ባንክ በዚህ ጉዳይ ይህ አካል ደግሞ ቋሚ አካል እንደመሆኑ በቋሚ አካልነቱ ምክንያቱም የትራምፕ አድሚኒስትሬሽን እንግዲህ ምርጫ ውስጥ ነው ያለው ሊሳካለትም ላይሳካለትም ሊያስቀምጥም ይችላል። የአለም ባንክ ግን ቋሚ የሆነ ከዚህም ከአድሚኒስትሬሽኑ እድሜ በላይ ሊቆይ ብዙ አይነት ተጽዕኖ በኢትዮጵያ ላይ ሊያደርግ የሚችል አካል እንደሆነ ስለምናቅ እንደ ላነሳው መፈልገው ነገር ምንድን ነው፣ የአለም ባንክ ዋና የቦርድ አባላቶችም በሙሉ ስማቸውን አግኝተን አድራሻቸውን አግኝተን፣ አንደኛ የአለም ባንክ በዚህ ጉዳይ ላይ መግባት አልነበረበትም። የውስጥ ደንባችሁን ሁሉ የሚሽር አድራጎት ነው ያደረጋችሁት እና ይሄንን ነገር መግለጽ አለባችሁ ለኛ የዓለም ባንክ እንዴት እዚህ ጉዳይ ውስጥ እንደገባ የሚል ለሁሉም እዛ ቻርተር ውስጥ ላሉት ቦርድ ኦፍ ዳይሬክተርስ ቦርድ ኦፍ ዳይሬክተር ማለት ለዓለም ባንክ የገንዘብ ሚኒስትሮች ነው የተለያዩ ሀገሮች ገንዘብ ሚኒስትሮች ነው እና ለእነሱ በት ሀገር በአሜሪካ ቢሆንም ቀደምተኝነቱ የተጽዕኖ በአለም ደረጃ ያሉትን ኢትዮጵያኖች በሙሉ ዲያስፖራውን አካል በሙሉ የሚነካ በመሆኑ አንደኛ ዩሮፒያን ዩኒየን በዚህ ጉዳይ ላይ አትሊስት መለስ ያለ አቋም ያለው በመሆኑ ይህንን ነገር እንዲይዝልን ከአውሮፓ ውስጥ ካሉ ኢትዮጵያኖች ጋር በመጻጻፍ ላይ እንገኛለን። ሌላው አፍሪካን ዩኒየን በተለይ ደግሞ የአፍሪካ አንድነት የአረብ ሊግ የሚደግፍ በመሆኑ እነሱ በዚህ ጉዳይ ላይ የበለጠ ተቃውሟቸውንም የሚደረገውንም ተጽዕኖ ከአሜሪካ የመጣውን ተጽዕኖ እንዲያሰሙ እየጠየቅን ነው። ከግብፃውያን ጋር በተለይ እዚህ አሜሪካ ውስጥ ያሉ ግብፃውያኖች ጋር ግንኙነት ጀምረናል ለመነጋገር። እሺ፣ በመንግስት ደረጃ እንዲህ አይነት ነገር ይደረጋል። እኛ ግን ህዝብ ለህዝብ የምንተዋወቅ መገናኘት አለብን፣ መነጋገር አለብን። አንዳችን ብንጎዳ ሌላ ሀገራችንም የበለጠ እንደምንጎዳ የምንረዳዳበት ውይይት እንክፈት በሚል እኛም ስለቀረብናቸው እነሱም መልካም ስሜት አሳይተውናል፣ ለመገናኘትና ለመነጋገር። በእውነት ለመናገር ከሆነ አሁን ያለው ሁኔታ ትንሽ የዛሬ ሳምንት ከአስራ አምስት ቀን በፊት ከነበረው የተሻለ ነገር እያየን ነው። አንደኛ እነዚህ ቅድም ያነሷቸው የተለያዩ የህግ የኮንግሬስ አባሎች እየወጡ ገለጻና አቋም እየወሰዱ መጥተዋል። ሁለተኛ ነገር ደግሞ በትክክል እንደተረዳ ነው የሱዳን አልፈርምም ማለቷ በዚህ ጉዳይ ላይ ኢትዮጵያን አጋር ሆና ከሶስቱ ሲወያዩ ከነበሩት ሲደራደሩ ከነበሩ ሀገሮች ግብጽ ብቻዋን እየቀረች መሆኑ ለእኛ ትልቅ ትልቅ የሞራል እርዳታ ሆኖልናል እና እንደውም ባለፉት ሁለት ቀናት የሰማ ነው ሱዳኖች አቀራርባለሁ ኢትዮጵያንና ግብፅን እኔ ሚዲየት አደረጋለሁ። እና የአሜሪካ በዚህ ጉዳይ ላይ እጇን ታንሳ የሚል መግለጫ እንዳወጡ ሰምተናል። እሱን የበለጠ መረጃውን ካየን በኋላ በዚህ ጉዳይ ላይ ይሄንን በተለይ አፍሪካን ዩኒየን ይሄንን ጉዳይ የበለጠ እንዲገፋበት ለማድረግ እየሞከርን ነው። ግን ደስ የሚለው ነገር ምንድን ነው? ኤች አር መቶ ሀያ ስምንትን በምንገፋበት በዛን ሰዓት በምንሰራበት ጊዜ ከነበረው መተባበር አሁን የበለጠ ሰፋ ያለ ብዙ ምሁራኖችን ብዙ ባለሙያዎችን የሚያካ በየቦታው ከመጀመሪያውን ጀምሮ ብዙዎችን እያሳተፈ ስለመጣ አዳዲስ የሆኑ ይህንን ኢትዮጵያን ጉዳይ የማስረዳት የመግለጽ እና የተለያዩ ሰዎችን እና ድርጅቶችን የማነጋገር እና የመቅረብ እንትን ተጀምሯል። እንደውም ናይል አድቮኬሲ ግሩፕ የሚባል ነው የተፈጠረው። ልክ ከኤምበሲው ጋር የመጀመሪያውን ስብሰባ ካረግን በኋላ ይህንን አድቮኬሲ ግሩፕ እንዲውጣጣ ተደርጎ እኛም እዛ ውስጥ ከነሱ ጋር ሆነን እየሰራን ነው እና በብዙ መቶ የሚቆጠሩ ሊቃውንቶች አሁን በዚህ ጉዳይ ለእጃቸውን አስገብተዋል እና ሰፋ ባለ መንገድ ነው የተጀመረው ንቅናቄው ለማለት ነው። ናይል አድቮኬሲ ግሩፕ የአባይ ተሟጋቾች ቡድን እንደማለት ነው። በዓለም አቀፍ ደረጃ የሚንቀሳቀስ ቡድን ነው ይሄ። ትክክል ኢትዮጵያውያን ብቻ ናቸው ወይም ትውልድ ኢትዮጵያውያን ብቻ ናቸው ወይስ ሌሎችም አሉበት? እዚህ ውስጥ ውጭ ያለው ከኢትዮጵያውያንነት ውጭ የሆኑት በአማካሪነት አሉ ይሰራሉ፣ ከኛ ጋር ይሰራሉ። ነገር ግን በውስጡ ሆኖ የምንሰራው ኢትዮጵያውያን እና ኢትዮጵያውያን ትውልድ ያለንን አበስታሁን የምንሰራው ዲያቆን ዮሴፍ ተፈሪ፣ ጥረታችሁ የሰመረ እንዲሆን እመኛለሁኝ። ሌሎቹም ወገኖች የሚናገሩት ካለ በገንዘብ ሚኒስቴሩም በኩል በአለም ባንክም በኩል በግብፅም በኩል የሚናገሩት ካለ ለማግኘትና ሀሳባቸውን እንዲያንሸራሽሩ ለማድረግ ጥረት አደርጋለሁኝ። አሁን ግን እግዚአብሔር ይስጥልኝ ለሰጡኝ ጊዜ ዲያቆን ዮሴፍ እግዚአብሔር ይስጥልኝ አክብራችሁ ስለጠየቃችሁኝ። ይሁን እና እጅ ነሳለሽ ጌታ። ይቀጥላል ውይይታችን። ሙሉውን ቃለ ምልልሳችን በዌብሳይታችንና በማኅበራዊ ገጾቻችን ላይ ያገኛሉ። የአባይና የህዳሴ ግድብ ጉዳይ ንግግር ይቀጥላል። ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ ጥያቄ ሰሞኑን ዋሽንግተን ዲሲ አካባቢ ለነበሩት የኢትዮጵያውያን ዜጎች ለማኅበራዊ ፍትህ ፓርቲ መሪ ለዶክተር ብርሃኑ ነጋን ስችላቸው ነበር። እንዲህ አሉ። የአባይ ጉዳይ የሀገር ጉዳይ ነው። በአባይ ጉዳይ ላይ ብዙ ስህተቶች ከዚህ በፊት በግድቡ ጉዳይ ብዙ ስህተቶች ተፈጽመው ሊሆን ይችላል። ብዙ ገንዘብ እንደተበላበት እናውቃለን። ብዙ የኢንጂነሪንግ እና ሌሎች ስህተቶች እንደተደረጉ እናውቃለን። ያም ሆነ ይህ ግን ይሄ የሀገራችን ሀብት ነው። ኢትዮጵያውያን በገዛ ገንዘባቸው ሌላ ምንም የውጭ እርዳታ ሳያገኙ የሰሩት ለሀገራችን እድገት፣ ለሀገራችን ዝመና ትልቅ አስተዋጽኦ የሚያደርግ ግድብ ነው። ይሄንን ሌላውን ለመጉዳት፣ ግብፅን ለመጉዳት፣ ወይም ግብፅን ለማስራብ፣ ወይም ግብፅን ለማስጠማት ኢትዮጵያውያን ኢንትረስት አላቸው ብያለሁ። ግን የሚገባቸውን የማግኘት ደግሞ መብታቸው። ይሄንን ማንም አሜሪካ ሆነ ማን በጉልበት በማስፈራራት እንደዚህ ካደረግክ ገንዘብ ከለክላለው ብሎ እንትን ሊልበት የሚችል ወይንም ሌላ ሌላ የአሜሪካንን የውጭ ግንኙነት እንትን ይጠቅማል ብሎ በማሰብ የሚያደርጉት ነገር በኢትዮጵያውያን ዘንድ ተቀባይነት ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግና እንዴ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም የምንቆመው፣ ተለያይተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ጥርጥር የለኝም። አንዳንድ ሰዎች ሲናገሩ በዚህ አሁን ባለው ሁኔታና ቀደም ሲል ያነሳናቸው እርስዎ አደጋዎች ሲሉ ስጋት የገለጹባቸው ሁኔታዎች አንዱ ምክንያት አባይ ነው እያሉ የሚናገረው አሉ። በአባይ ምክንያት ኢትዮጵያ ላይ የተነሳ ሴራ ነው ወይም የሚጠነጠን ጦርነትና የእርስ በርስ ፍጅት የሃይማኖት የዘርና የመሳሰሉ ልዩነቶችን የማስፋት ዘመቻ ውጤት ነው የሚሉ አሉ። ይካፈላሉ? ይህን ሀሳብ እርስዎ ይጋራሉ? እኔ የምልህ እንዲህ አይነት ነገር መቼም በፋክት ላይ ተመስቶ የምታደርገው ነው። እንዲህ አይነት መረጃ ያላቸው ሰዎች መረጃውን ቢያካፍሉን ጥሩ ነው ለሁላችንም፣ በመረጃ ላይ ተመስቶ እንነጋገር። ግን በአጠቃላይ ማለት የምችለው ብዙ አገሮች፣ በተለይ ጎረቤቱ አካባቢ ያሉ ሀገሮች ኢትዮጵያ ተዳክማለች የውስጥ ግጭት ውስጥ ባለችበት ጊዜ ያንን ተጠቅመን የምንፈልገውን እናደርጋለን ብለው ሞክረዋል የሱማሌን ጉዳይ እናውቀዋል ግን አንድ ነገር ኢትዮጵያውያን የሚታወቁበት ነገር ቢኖር የኔ የውጭ እንዲህ አይነት የውጭ አደጋ በሚመጣ ጊዜ በውስጥ እንኳን ያሉ አምስተኛ ረድፈኞች ቢኖሩ ያንን ማስቆም ማህበረሰቡ ምን ያህል ተሰባስቦ አብሮ ሊጠበቅ እንደሚችል ነው በክፉ ጊዜ በአገር ውስጥ ችግር ጊዜ ጥቅም አገኛለሁ ብሎ መሞከር በኢትዮጵያ ላይ ከታሪክ አለመማር ነው። ይሄንን ባይሞክሩት ይሻላል። በአስር ጊዜ የውስጥ ባቻና ግጭት ቢኖርብን የውጭ ኃይሎች መሠረታዊ ምርቶቻችንን ለመገናጥም በሚሞክሩ ጊዜ በፍጹም ወደኋላ የማይል የሚተባበር ማህበረሰብ ነው። ይሄን ያደርጋል። በዚህ እንጠቀማለን ብለው ከውጭ ሀገር በተለይ እንደዚህ አይነት ሀገራዊ የሆነን ጥቅም አሳልፈን በመስጠት የምናገኘው ጥቅም አለን የሚያስቡ ኢትዮጵያውያን ወገኖች አሉ። ይሄ ለማንም ያልበጀ፣ ለማንም የማይበጅ አደገኛ አካሄድ ነው እና ከዚህ ቢጠንቀቁ ነው የሚሻለው። ከታሪክ ቢማሩ ጥሩ ነው ነው ብለው ለነገሩ ይህንን ጥያቄ ያነሳሁት አልፎ አልፎ ከራሳቸው ከግብጽ የፖለቲካ ሰዎች ከግብጽ መገናኛ ብዙሃን የሚነሱ አንዳንድ ሀሳቦችንና ዛቻዎችን እንደዚሁም ሴራዎችን ጭምር የሚያንጸባርቁ ጽሁፎች፣ የቪዲዮ ውጤቶች ሁሉ በማህበራዊ መገናኛም፣ በሌሎች የመገናኛ ብዙሀን ዘርፎችም ስለሚታዩና ስለሚወጡ ነው። ፕሮፌሰር ብርሃኑ በአንድ በኩል በእንደዚህ አይነት ሁኔታ የግብጽ ምሁራን፣ ተቃዋሚ ፓርቲዎች፣ የፖለቲካ ሰዎች፣ ሌሎችም ይሰባስባሉ። እነሱም ቢሆኑ ትልልቅ የሆኑ ግዙፍ የሆኑ ዓለም አቀፍ ዘመቻዎችንም ያካሂዳሉ። በየሀገሮቻ በየሀገራቸውም ውስጥ የፖለቲካ እንቅስቃሴዎችን አጠናክረው ያደርጋሉ። በእንደዚህ አይነት ሁኔታ እነሱ ልክናቸው ልክ አይደሉም ለማለት ሳይሆን በእንደዚህ አይነት ሁኔታ እናንተ የኢትዮጵያ ምሁራን፣ የፖለቲካ ፓርቲ መሪዎች የምታደርጓቸው ዓለም አቀፍ ዘመቻዎች፣ እንቅስቃሴዎች የምታስቧቸውን የምትሰባስቡባቸው አሉ። እኔ ስለ ሌሎቹ የፖለቲካ ድርጅቶች አላውቅም። በአሁኑ ጊዜ እኔ አሁን ለምሳሌ ውጭ ሀገር ከመጣሁ በኋላ በውጭ ሀገር የእኛ ድርጅት ደጋፊዎች ድጋፍ ማህበራትን አሰባስቤ አነጋግሬያለሁ። በዚህ ጊዜ ውስጥ ከተነሱ ጥያቄዎች አንዱ ይሄ ጉዳይ ነው። ከዛም ባሻገር አዲስ ሀገር ከኢትዮጵያ አምባሳደር ጋር ቁጭ ብዬ በዚህ ጉዳይ ላይ ተነጋግሬያለሁ። ያለውን ሁኔታ በመመልከትና አባሎቻችንን የምንነግረው ደጋፊዎቻችንን የምንነግረው አንድ ነገር ነው፣ በአገራዊ ጉዳይ ላይ ምንጊዜም መተባበር፣ ከሌሎች ሀይሎች ጋር ተባብሮ ያንን ያገር ማስጠበቅ ግዴታ አለባችሁ። በዚህ በአባይም ጉዳይ የአሜሪካ መንግስት ነው ያደረገው። ከፊት ካለ ያንን ለመቋቋም ከሁሉም ኢትዮጵያውያን ጋር ሆናችሁ መስራት አለባቸው እ በዚህ ጉዳይ ላይ አባሎቻችንና ደጋፊዎቻችን እንደሚሄዱ ለአምባሳደሩ መጥራ ነው። ይህንን እናደርጋለን ወደፊትም። ከዚህም በተጨማሪ ማድረግ ያሉብን ብዙ ነገሮች አሉ። በዚህ ጉዳይ ላይ መንግስትም የፖለቲካ ፓርቲዎችን ኃላፊነት የሚሰማቸው የፖለቲካ ፓርቲዎችን ሰብስቦ በጉዳዩ ላይ አማክሮ ፖለቲካ ፓርቲዎችን በጋራ አንድ ላይ መንግስት ጋር ሆነን ምንም አይነት በዚህ ጉዳይ ላይ የተለየ ነገር እንደሌለ ማሳየት አለብን። ይሄ ማስፈለገ ጊዜ በምንም ሁኔታ መተባበርኛ አመሰግናለሁ። ፕሮፌሰር ብርሃኑን በሌሎች ጉዳዮች ላይም ተነጋግረናል። ከፕሮፌሰር ብርሃኑ ጋር በርከት ያሉ የፓርቲያቸውና የሀገር ፖለቲካ ጉዳይንም አንስተናል። በነገው ምሽት ይመለሳሉ። ህይወት በአባይ ዙሪያ የተከታዩ ዘገባ ርዕስ ነው። ከወንዙ በአምስትና በአስር ደቂቃዎች የእግር ጉዞ ርቀት ላይ ቢኖሩም ንጹሕ ውሃም የኤሌክትሪክ ኃይል አገልግሎትም እንደሌላቸው የሚናገሩ የአባይ ዳር ሰዎች የከፋ ስለሚሉት ድህነታቸው ሲያማርሩ ህዳሴ ግድብ በእውኑ ለሕይወታቸው የህዳሴ ተስፋ ምንጭ መሆኑን ይናገራሉ። አስቴር ምስጋናው ሰሞኑን ያሉበት ሄዳ አይታቸዋለች፣ የሚሉትን ሰምታለች፣ የታዘበችውን ያሏትን ታካፍላችሁ። ተቀምጬ ወረፋ ጠብቄ የማመጣ። ስንት ሰዓት ወረፋ ይጠብቃል? ጠዋት ያህል ነነኩ ጠዋት ያህል ስተሆነ አራት ሰዓት አይበልጥም ሁልጊዜ ነው እንጂ በቀን በቀን ያለች የምትቀዳ የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሳቸውንና የመሰል የአካባቢው ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ። የሰው አቀዳለሁ። ለራሱ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ? አመጣለሁ። ስንት ብር ይከፈልዎታል? ነው ጤና ስላጣች ነው ይሄን ስራ የሚሰሩት ነው እንጂ ብትዋት እኮ እንድችለ ነው ተቀምጠ ወይዘሮ ሙንጭት የሚቀዱበት የውሃ ጉድጓድ የተገነባው በሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት ከሁለት መቶ አርባው ሰው ያው ሰው እየተቸጋገረ ኮሚቴዎች ያው ሰባት ኮሚቴዎች አሉ እነዚያ ሰባት ኮሚቴዎችንም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ፣ ይች የመጠጥ ውሃ አንዲት ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም። ያው ከአባይ አስር ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው ለመጠቀም አንድ ጀሪካ ውሃ ለመጠጥ ብቻ ናት። አሁን እዚህ ጋ በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው አገልግሎቱ ስለበዛበት አስራ ስምንት አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። አምስት ደቂቃ ቁሞ እንደሆነ ሁለት ሶስት ጀሪካ ይቀዳል። አስር ደቂቃ ቁሞ እንደሆነ ሰባት ስምንት ጀሪካ ይቀዳል። ንዘያረኩኝ ነው ራሱን አሁን የምጠቀም ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው አሁን ምሰራ። እዚሁ አንዳሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን ከሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያናምጠንም እየተጠቀምነ ነው። በምጣዱ አሁን ተቀምጨ ስጋግር ልቤን ሲመተኝ በቃ ልብ ህመምተኛ ሆኜ አንድ አስራ ስድስት አመት ነው ጠበል የጠጣው። ዛሬ አይኔ አይ አይኔ ጠፍቷል። መብራት ይመጣልን፣ በስኮ ምጣድን እንጥዳለን፣ ድስትን እንጥዳለን፣ ቡና እናፈላለን። ይሄ ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባዲና ገዝተን ነው የምንጠቃ። የአስራ አንደኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው እና ያ የፀሐይ ብርሃን እያለ አይኔን እያመመኝ እና ብዙ ፍላጎትም የለኝም። ፍላጎቴም ሁሉ ቀነሰው፣ የማጥናት ፍላጎቴ ጭሱም፣ ሽታውም ኩራዝ ለምንም እንትን አይልም፣ ብዙ ጉዳት አለው። አባይ ዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው፣ እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለእኛ ምንም እየጠቀምን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያልን ነበር ግን እንደዛም አዋጠን የመብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ሕዳሴ ግድብ ግንባታ ከስምንት አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ሕይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህን ነው። ያው አባይ ግድብ ራሱ ገድብ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለም። ጥቅም አለው በሚል ሰጠናል። አባይ ተገድቦ ውሃው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ ቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እንቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20 ፐርሰንት አይበልጥም። የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብፅ አሁንም መቶ ፐርሰንት በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከ ሃምሳ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆዎች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ። የህዳሴ ግድብ በሚጀመርበት ሁለት ሺህ ሶስት ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ ምጣኔ ሀብቷ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር። በሀገር ደረጃ ከግብፅ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብፅንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና ሀገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበር። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀመር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ ምቢያለ ናይል ጉዳይ የኢትዮጵያ ሕልውና ጉዳይ ነው። የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት መልካም አስተዳደሩን ማስፈን ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም፣ ጦርነት እንገባለንም የድሮነ ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም እነሱ ምንም ቢመጣ ውሃው ከኛ ጋር ነው የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው ግብፅን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል። ሕዝብም እየበዛ ነው። አሁን በዚህ ሰዓት ዝም የምትኖሪ ኖሮ አይደለም ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ዜዜ ኢኒሽቲቭ በሚባል በዛ ስር የሆነ ስምምነት ህግ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት፣ አራቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ እንድጠቀም በእኩልነት እና በፍትሃዊነት እንዴት እንደጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህም በማድረግ ኢትዮጵያ ከፍተኛው ድርሻ ትወጣለች። ግብጾች ምንድን ነው አሁን እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት በምንድን ነው? አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው ሌሎች ሀገሮች ባለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ ምትባያቸው መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንጻር ውሃው ሀብታችን ነው። ያለ ውሃ የሚሆን ነገር አይደለም። የዛሬ 20 ዓመት 30 ዓመት በፊት 60 50 ሚሊዮን ህዝብ ነበር። አሁን በጥፍ አጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለው። ሀይል ያስፈልጋል። ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ ንት ውስጥ እያለ ያለ ምክንያቱም 15 ሺህ ጌጋዋት አወር ነው የሚገኘው ይሄ ማለት በአመት ቢያንስ አንድ ቢሊዮን ዶላር ሊያስገኝ ይችላል። ቀደም የነገሮች የተጠኑ ሌሎች አሉ ወደ አርባ ሺ ጌጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ አምስት እና ስድስት ቢሊዮን ዶላር የማግኘት እድላ ከሃይድሮ ፓወር ብቻ ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኝ እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገድብን ማለት ትርጉሙ ብዙ ነው። ለኢትዮጵያ ኃይል ማመጨ ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያውያን ይህን ታስበው ግድቡን በአግባቡ መጨረስ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው። ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍራት ስላላቸው ከዛ አንጻር ነውና ያንን መተማመን ያስፈልጋል። በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ሕዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ እና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴርን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና በዩቱብም አለን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ጽዮን ግርማነች። ወደ ተከታዩ ዘገባ እንሸጋገር። የደቡብ ጸጥታ የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሣ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰሎሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዴዎስ ከሐዋሳ። ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ የሰጡት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም ወይዘሮ ስናይት ሰለሞን የሕዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንዲነሳና ለተለያዩ ቀውሶች እንዲጋለጹ አድርገዋል ብለዋል። በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል፣ የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖትና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርጎ ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት እንደዚህ የዘረፋ የማቃጠል ዜጎች ከቦታ ቦታ ነጻ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥረው የነበሩበት ሁኔታ ነው ያለው። የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻር አሁኑ ያሉት ሰላም በአብዛኛው የክልሉ አካባቢዎች መፈጠሩም ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጠዋል የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች የመንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመግታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነኚህ ከቁጥጥር ውጭ የሆኑ የነበሩ ኦልሞስት የመቆጣጠር ሁኔታና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው። በመሆኑም የተቀረሩ አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ስናይ ሰለሞን በመግለጫቸው ተናግረዋል። የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ የነባሮቹም የተሻለ እንቅስቃሴ እያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎችና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ ከፀጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው። በአንዳንድ አካባቢዎች በተለያዩ ምክንያቶች በሕዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋ አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም። ሌላው በደቡብ ሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከኅብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዚ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር ሁለት ስኳር ፋብሪካ ጋር ተያይዞ ይከሰተ የነበረ የግጭት ሁኔታ በሰላማጎ ወረዳ ቦዲና ሙርሲ ጋር ተያይዞ ይከሰት የነበረ ግጭት በቦዲና ሙርሲ መካከል የተፈጠረውን ግጭት በዞኑ አመራርና በህብረተሰቡ ጋር አብሮ ተሳስሮ ለመፍታት የተቻለበት ዝርፊያ ያቆመበት ሁኔታና እዛ አካባቢ ላይ ዘላቂ የሆነ መፍትሄ ለመስጠት የተቻለበት አግባብ እንዳለ ለማንሳት ያክል ነው። ከዚህ በመነሳት በአጠቃላይ በክልላችን ባለፉ ጊዜያት በተቀናጀ ሁኔታ ህብረተሰቡ፣ የጸጥታ ኃይሉ እና የአካባቢው አመራር በመስራት ሰፊ ለውጦችን ማምጣት ተችሏል ማለት ነው። አሁንም ቀጣይ ትኩረት የሚፈልጉ ቦታዎች አሉ። ቤንች ሸኮ በደቡብ ቤንች rafar da na a shakawar da? በሸካ ዞን በየኪ ወረዳና በቴፒ ከተማ አስተዳደር በምዕራብ ኦሞ ዞን በማጂ በሱርማና በቤሮ ወረዳዎች እንደዚሁም ጉራጌ ዞን ላይ በመስቃንና ማረቆ አካባቢ ያሉ ችግሮች ቀጣይም ትኩረት በክልሉ መንግስት ተሰጠው አሁን የተጀመሩ ስራዎች የሚቀጥሉ መሆኑን ለማስቀመጥ ያክል ነው። የክልሉ ሰላም ከተመለሰም ስለምን የወታደራዊ እዝ አስተዳደር አይነሳም ተብሎ ለሚቀርበው ጥያቄም ወይዘሮ ሰናይት በሁሉም አካባቢዎች የክልሉ ሰላም ሳይረጋግጥና በመደበኛው የጸጥታ ኃይል የህግ የበላይነት ማስከበር የክልሉን ጸጥታ መምራት ባልተቻለበት ግዛዊ ወታደራዊ እዚህ እንደማይነሳም ጠቁመዋል በኮማንድ ፖስት እንዲመራ ከተደረገም በኋላ የተወሰኑ አካባቢዎች ናቸው አሁንም ችግር ያለባቸው እነኚህ የጸጥታ ችግሮች ሙሉ በሙሉ ተቀርፈው ሁሉም የክልላችን ህዝቦች ሰላማዊ የሆነ ማህበራዊና ኢኮኖሚያዊ እንቅስቃሴ ማድረግ በሚችሉበት ደረጃ በሚደርሱበት ጊዜ የሚነሳ ነው የሚሆነው አሁን ግን አንዳንድ አካባቢዎች ላይ ያሉ የጸጥታ ችግሮች ባልተቀረፉበት የኮማንድ ፖስት ስራውን ያቆማል የሚል ሀሳብ የለኝም። በህብረተሰቡ እንቅስቃሴና አንዳንድ የኢኮኖሚያዊ እንቅስቃሴና ማህበራዊ ተግባራት ላይ የሚፈጥረውም ጫና የለም። ከአካባቢው የአስተዳድር መዋቅሮች ጋር ከአመራሮች ጋር በመተጋገዝ እነኚህ ወጣ ያሉ የጸጥታ ችግር ያለባቸውን አካባቢ እገዛ የማድረግ ስራ ነው የሚሰራው። የስዳማ ክልል ምስረታ በተመለከተም የክልሉ መንግስት እንደሚባለው ያጓተተ ሳይሆን ድጋፍ እያደረገና የቅድመ ዝግጅት ተግባራትን በማከናወ ላይ እንደሚገኙም ተናግሯል። ከተለያዩ ዞኖች የሚነሱ በክልል መደራጀት ፍላጎት በተመለከተም የተጀመሩ ስራዎች መኖራቸውን ጠቅሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ጋር ያደረጓቸው ሰፋፊ ውይይቶች የክልሉን ህዝብ ለትብብርና ለልማት ያነሳሳ ሲሆን ህዝቡ ያነሷቸውን ጥያቄዎች ለመመለስ የሚያስችል ስራዎች በጥናት ተደግፈው ወደ ስራ መገባቱንም ገልጠዋል። በሀገሪቱ ተፈጥሯል ያሉትንም ለውጥ ለመምራት እንዲያስችል 85 መቶ የክልሉ አመራሮች በአዳዲሱ አመራሮች መተካታቸው ነውና የተግባርና የአስተሳሰብ አንድነትም እንዲፈጠር ጥረት መደረጉም ተናግሯል። በኢኮኖሚና በማህበራዊ ፖሊሲ፣ በውጭ ግንኙነት ስልቶችና በአስር ዓመት አገራዊ እቅድ ላይም እነዚህ አመራሮች ምክክር አድርገዋልም ብሏል። በሁሉም አካባቢዎች የተጀመረው የህግ የበላይነትን የማስከበር ተግባር ተጠናክሮ እንደሚቀጥልም በአጽንኦት ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናችሁ ሰሎሞን አባተ ነኝ። ሰላም፣ ጤና ይስጥርልኝ። በደህና ደሩ። እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን